ከአንድ ዓመት ድንበር እውቀት በኋላ በደቡብ ሊባኖስ በእስራኤል ድንበር አካባቢ ያሉ መንደሮች ወደ ወና ከተማነት ተቀይረዋል። የተሻለ ደህንነት የሚታይባቸው ስፍራዎች ደግሞ ግጭቱን በሚሸሹት ቤተሰቦች መፈናቀል ምክንያት በሰው ብዛት ተጨናንቀዋል። ሁለት መቶ ሰዎች ኑርባት የነበረችው ከፍር ሲን የተባለችው መንደር አሁን አምስት መቶ የተፈናቀሉ ቤተሰቦችን ጨምራ በማስተናገድ ላይ ነች። ፋጢማ ራማል እና ቤተሰቦቿ በዚህችው መንደር ጠለላ አግኝተዋል። ግጭቱ እየፈጠረ ያለው ሁኔታ ግን በማንኛውም ሰዓት እንደገና ለመፈናቀል ዝግጁ እንዲሆኑ አድርገዋል በአንድ ወይም በሁለት ወራት ውስጥ ወደ መኖሪያችን እንመለሳለን የሚል እምነት ስለነበረን መጀመሪያ ላይ ወደዚህ ስንመጣ ሰላም ነበረን ነገር ግን ለአስራ ሁለት ወራት ወጥተን መቅረታችን ከባድን የሆነብን መኖሪያችን ይናፍቀናል ወደ ቤታችን መመለስ እንፈልጋለን እንደ መሐሙድ ሐዋሲ ያሉ ሌሎች ተፈናቃይ ቤተሰቦች ደግሞ የሊባኖስ መንግስት ወደ መጠለያነት በቀየራቸው ትምህርት ቤቶች ጠለላ አግኝተዋል። በድንበር ላይ ይገኝ የነበረው መኖሪያ ቤታቸው በእስራኤል የአየር ጥቃት ወድሟል። ያሉበት ሁኔታ አሳዛኝ እንደሆነ መሐሙድ ይናገራል። የምግብ ጥቅሎችን ተቀብለናል። ከመንግሥት ግን የገንዘብ ድጋፍ አልተደረገልንም። የተረሳ መስሎ ይሰማናል። በእንደ አውሮፓውያን አቆጣጠር ሁለት ስድስት በነበረው ጦርነት መንግሥት ከጎናችን ነበር። የሰብአዊ ቀብሱ ላለፉት አራት ዓመታት የገንዘብ ችግር ላይ የሚገኘውን የሊባኖስ መንግሥት ተፈታትኗል። የዓለም አቀፍ እርዳታው በቂ እንዳልሆነ የረዴት ሠራተኞች ይናገራሉ። ሙርዳታ ሙና በታየር ከተማ የማዘጋጃ ቤቱን እርዳታ ያስተባብራል። ላት ሊዘከርኒሆን ሐወሊ 7 ዓይሊ ለሐድ ሃላ ምን ሲኔ ለሃላ استلموا بس اربع مرات حصص ባለፈው አንድ አመት 7000 የተመዘገቡ ቤተሰቦች የምግብ እርዳታና የንጽህና መጠበቂያ ጥቅሎችን የተቀበሉት ለአራት ጊዜ ብቻ ነው። ማግኘት የነበረባቸው ግን በወር አንድ ጊዜ ነበር። በድንበሩ ላይ የሚታየውና አሁን የተባባሰው ግጭት ወደ ሁለተኛ አመቱ ተሸጋግሯል። ሌባኖስ ሙሉ ለሙሉ የለየለት ጦርነት ውስጥ የመግባት አደጋ ተጋርጦባታል። አሁን ለጊዜው ለቤተሰቦች ደህንነቱ የተጠበቀ መጠለያ የሆነው ስፍራ ቀጥሎ ሰዎች ሸሽተው የሚወጡት ስፍራ ሊሆን ይችላል። ኤተል ቦኔት ከደቡብ ሌባኖስ ለላከችው ዘገባ እንግዲልነኝ ዋሽንግተን ዲሲ